ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 እና በ5 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላቸው

የማክሰኞ ግንቦት 7 2010 ዓ ም ዝግጅታችን ጀመረ። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባትና ጤና ይስጥልኝ። እኔም ሰለሞን ክፍሌ ነኝ። እስር ላይ ያሉ እያሉ ቂሊንጦ ማረሚያ ቤትን በማቃጠል ክስ ቀርቦባቸው ከነበሩ 38 ተከሳሾች መካከል አምስቱ ዛሬ ተፈቱ።

ስሜት ለመግለጽ በጣም ከባድ ነው። ምክንያቱም አምስት ዓመት ሰው እስር ቤት ሲኖር የሚያዳብረውና የሚሰማው ስሜት፣ ነፃነት ላይ ያለ የሚሰማው ስሜት አንድ አይነት አይደለም እና ደስ ብሎኛል ማለቱ ይቀላል። በቅርንጮ ቃጠሎ ምክንያት በሸዋሮ ቤት

ለምርመራ ተብሎ በከፍተኛ ስቃይ ይህ ወፌላላ የሚባል የምርመራ ዘዴ ተገብጦ ጫማ ግር መገረፍ፣ ራቁትን መገረፍ የተለያዩ ደገባዎች ተፈጸሙብን ጊዜ አስመዋሪና አስተካኪ በሆነ ምርመራ ከእስር ከተለቀቁት መካከል የልብ ሐኪሙ ዶክተር ፍቅሩ ማሩና ሌላኛው የሰማያዊ ፓርቲ የጎንደር ጽህፈት ቤት አደራጅ የነበሩት አቶ አግባው ሰጠኝ ናቸው። በመጽሔት ዘገባ ይዘናል።

አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጠቅላይ ሚኒስትር አብይ አህመድ የሀገር ዕድገት ከሕዝብ የኑሮ እድገት ጋር መገናዘብ እንዳለበት አመልክተዋል። የመንግሥት አሰራር ግልጽና ለሕዝብ ክፍት እንዲሆንም አሳስበዋል። በውጭ አገር ባንኮች ገንዘብ ያከማችሁ ባለሥልጣናት የሂሳብ መዝገብ እየተጣራ እንዲሆንም ገልጸዋል። መለስካቸው አመሃ አጠር ያለ ዘገባ ልኳል።

ጠቅላይ ሚኒስትር አብይ አህመድ ዛሬ ሚኒስትሮችን፣ ሚኒስትር ዴታዎችንና ዋና ዳይሬክተሮችን ሰብስበው ገለጻና ማሳሰቢያዎችን እንደ ሰጡ የመንግሥት መገናኛ ብዙሐን አስታውቀዋል። የኢትዮጵያ ፕሬስ ድርጅት ባወጣው ዜና እንደገለጸው ጠቅላይ ሚኒስትሩ በዚህ መድረክ ላይ የራሳቸውን ጥናታዊ ጽሑፍ እንዳቀረቡና በአመራር ጥበብ ላይ ገለጻ እንዳደረጉ አብራርተዋል። አክሎም አገሪቱ እያደገች መሆኑን የጠቀሱት ጠቅላይ ሚኒስትር

ኢትዮጵያ አድጋለች ከማለት ባሻገር በተጨባጭ ሕዝቡ ምን ያህል ተጠቅሟል የሚለውን መፈተሽና ማረጋገጥ አለብን ሲሉም እንዳስገነዘቡ የኢትዮጵያ ፕሬስ ድርጅት ዘግቧል። ጠቅላይ ሚኒስትር አብይ አህመድ እያንዳንዱ የመንግሥት አመራር አሰራሩን ግልጽና ለሕዝብ የማይደበቅ ማድረግ እንደሚገባውም አሳስበዋል። በተጨማሪም እያንዳንዱ ሚኒስትር ለስብሰባ ሲመጣ በቂ ዝግጅት ማድረግ እንዳለበትና ሚኒስትር ሀሳብ አመንጭ እንጂ

አቃቂር አውጭ አይደለም እንዳሉ ዘገባው ያመለክታል። ከባለሥልጣናት ጉዞ ጋር በተያያዘም ማብራሪያ መስጠታቸውን ያወጣው ይኸው ዘገባ ጠቅላይ ሚኒስትሩ በተለይም በውጭ አገር ባንኮች አካውንት ያላቸው ባለሥልጣናት በአካውንቶቻቸው ላይ ምርመራ እየተደረገ መሆኑና ለዚህም ሀገሮቹ ትብብር እያደረጉ መሆናቸውን አስታውቀዋል ብሏል። ጠቅላይ ሚኒስትሩ በዚሁ ገለጻቸው ሳምንታዊው የካቢኔ ስብሰባ ከአርብ ወደ ቅዳሜ መለወጡንና

ሚኒስትሮች አርብ በስብሰባ ስም ጊዜ ማባከን እንደሌለባቸውና መደበኛ ሥራቸውን እንዲሰሩ ማሳሰባቸው ተዘግቧል። ጠቅላይ ሚኒስትር አብይ አህመድ ከዚህ ስብሰባ በኋላ በነገሥታቱና በደርግ ጊዜ ታሪካዊ ድርጊቶች የተከናወኑባቸውንና ለዓመታት ተዘግተው የኖሩ ክፍሎችን አስከፍተው ባለ ሥልጣናቱን እንዳስጎበኟቸውም ተመልክተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።

አመሰግናለሁ መለስካቸው ለዘገባው። የኢትዮጵያ የግብፅና የሱዳን የውጭ ጉዳይ እንዲሁም የውሃ ሀብት ሚኒስትሮች ስለ ኢትዮጵያው ሕዳሴ ግድብ ግንባታ ሂደትና ይዘት ለመነጋገር አዲስ አበባ ላይ ስብሰባ ተቀምጠዋል። ስብሰባው ማምሻውንም ቀጥሏል። እስክንድር ፍሬው ከአዲስ አበባ ዘገባ አለው። የኢትዮጵያ የግብፅና የሱዳን የውጭ ጉዳይ እንደዚሁም የውሃ ሀብት ሚኒስትሮች በአዲስ አበባ የጀመሩት ስብሰባ በሕዳሴው ግድብ ላይ ያተኮረና

አገራቱ ወደ ውይይት መመለሳቸውን በድጋሚ ያረጋገጠ ነው። ከአራት ወራት በፊት በካይሮ የተካሄደው የሦስቱ አገራት የሚኒስትሮች ስብሰባ ያለ ውጤት ሲበተን ውይይቱ የተደናቀፈ አገራቱም ወደ ፍጥጫ የገቡ መስሎ ነበር። ባለፈው ጥር በአዲስ አበባ የተካሄደው የአፍሪካ ህብረት የመሪዎች ጉባኤ ግን ለውይይቱ ዳግም መጀመር አጋጣሚ ፈጠረ።

ከጉባኤው ጎን ለጎን የተገናኙት የሶስቱ ሀገራት መሪዎች ውይይቱ እንዲቀጥል ተስማሙ። እናም የመጀመሪያው በአጠቃላይ ደግሞ ዘጠነኛው የውጭ ጉዳይና የውሃ ሀብት ሚኒስትሮች ስብሰባ ከአምስት ሳምንታት በፊት በካርቱም ተካሄደ። ለ18 ሰዓታት የተካሄደው ስብሰባ ግን ያለ ውጤት ነበር የተበተነው። ነው በአዲስ አበባ እየተካሄደ ያለው ስብሰባ ግን ውጤት እንደሚገኝበት በመክፈቻው ላይ የተናገሩት የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነ ገበየው ተስፋቸውን ገልጸዋል።

ኢትዮጵያ ይህንን ስብሰባ የምታስተናግደው በጉዳዮች ላይ እንደምንነጋገርና የሦስቱ አገሮች ሕዝቦችና መሪዎቻችን የሰነቁትን ተስፋ እውን የሚያደርግ ስምምነት ላይ እንደምንደርስ ተስፋ በማድረግ ነው። ውይይቱ አሁን ማምሻውን ድረስ የቀጠለ ሲሆን

ለጊዜው ምን ውጤት እንደተገኘ ማወቅ አልተቻለም። ከዚህ ዝግ ስብሰባ ለሻይ ረፍት ሲወጡ ያገኘኋቸው የግብፁ የውጭ ጉዳይ ሚኒስትር ሰምሃ ሽኩሪ አስተያየት የሚሰጡት ከማጠቃለያው በኋላ መሆኑን ነግረውኛል። የሶስቱ ሀገራት የውጭ ጉዳይና የውሃ ሀብት ሚኒስትሮች ስብሰባ አሁን ማምሻውንም እንደቀጠለ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የሶማሊላንድና ፑንትላንድ አስተዳደሮች

በአጨቃጫቂው የሰሜን ሱል ግዛት እንደገና የጀመሩትን ውጊያ እንዲያቆሙ የሶማሊያ መንግስት ዛሬ ባወጣው መግለጫ ጥሪ አስተላልፏል። ተፋላሚዎቹ ወገኖች ቅዱሱን የሙስሊሞች የረመዳን ወር ጾም መጀመር ምክንያት በማድረግ በአስቸኳይ ተኩስ ሊያቆሙ ይገባል ሲሉ ፕሬዝደንት ሞሐመድ አብዱላሂ ሞሐመድ ተናግረዋል። በሶማሊያ ህዝቦች መካከል በዚህ ቅዱስ ወር ወቅት ሌላ ደም መፋሰስ ማየቱ ያሳዝናል ያለው የፕሬዝደንት ሞሐመድ አብዱላሂ ሞሐመድ መግለጫ

የአስተዳደሮቹ የፖለቲካና ሃይማኖት መሪዎች የተኩስ አቁም ድርድሮችን እንዲሸመግሉ ጥሪ ያቀርባል። በሶማሌ ላንድና ፑንትላንድ መካከል አዲስ በአገረሸው ውጊያ በትንሹ ስድስት ወታደሮች ከሁለቱም ወገን መገደላቸውን በርካታ ምንጮች አረጋግጠዋል። ተኩሱን በመጀመር አንዱ ሌላውን ይወነጅላል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው።

ቡሩንዲያውያን የቀረበላቸውን አዲስ የሕገ መንግሥት ረቂቅ ይቀበሉት እንደሆን ወይም ውድቅ ያደርጉት እንደሆን የሚያሳውቁበትን የውሳኔ ሕዝብ ድምፅ ለመስጠት ከነገ በስቲያ ሐሙስ አደባባይ ይወጣሉ። አዲሱ ሕገ መንግሥት የቅኝ አገዛዝን ርዝራዦች አራግፎ ለመጣል የታሰበ ነው ሲል ገዢው ፓርቲ አስታውቋል። ተቃዋሚዎች ግን የረቂቁ ሐሳብ የፕሬዚደንቱን የሥልጣን ዕድሜ ለማራዘም የተወጠነ እንደሆነ ይናገራሉ። በመጽሔት ዘገባ አለን።

በብዙ ሺዎች የሚቆጠሩ ፍልስጤማውያን ለቀስተኞች ትላንት ከእስራኤል ኃይሎች ጋር በድንበር ግጭት የተገደሉ ወገኖቻቸውን ለመቅበር ዛሬ ጋዛ ውስጥ ወጥተዋል። የተባበሩት መንግሥታት የሰብአዊ መብቶች ባለሥልጣናት በእስራኤል ወታደሮች የተፈጸመውን ጥቃት አሳዛኝ ሲሉ አውግዘዋል። አብዛኞቹ ሐዘንተኞች የፍልስጤም ሰንደቅ ዓላማ የያዙ ሲሆን አንዳንዶች በእስራኤል ለተገደሉ ስልሳዎቹና ለቆሰሉ 2700 አጸፋ እንዲሰጥ ጠይቀዋል።

ሰማዕታቱን በደምና ነፍሳችን እንበቀላለን ሲሉም በቀብሩ ሥነ ሥርዓት ወቅት ድምፃቸውን ከፍ አድርገው ያሰሙ ፍልስጤማውያን ብዙ ናቸው። ዛሬም ፍልስጤም ከእስራኤል ጋር በምትዋሰንበት በጋዛና በምዕራቡ ዳርቻ አዲስ ተቃውሞ እየተካሄደ ሲሆን፣ ሰልፈኞች በእስራኤላውያኑ ላይ ድንጋይ ሲወረውሩና እሳት ሲለኩሱ የእስራኤል ወታደሮች ደግሞ አስለቃሽ ጋዝ ሲተኩሱ ታይተዋል። የሰልፈኞቹ ቁጥር ግን

የዩናይትድ ስቴትስ ኤምበሲ ወደ ኢየሩሳሌም በተዛወረበት ዕለት ትናንት ከወጣው አርባ ሺህ ዛሬ ያነሰ ነው ተብሏል። ይህ በእንዲህ እንዳለ ጋዛ ውስጥ በእስራኤልና በፍልስጤማውያን መካከል ግጭት ሲደርስ ከአምስት ዓመታት ወዲህ የከፋው ነው ያለውን ሁኔታ አስመልክቶ የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ዛሬ አስቸኳይ ስብሰባ ለማድረግ ተዘጋጅቷል። በዓለሙ ድርጅት የመካከለኛው ምስራቅ የሰላም ሂደት ልዩ አስተባባሪ ኒኮላይ ምላድነቭ

ስለ ወቅቱ ሁኔታ ከኢየሩሳሌም ሆነው ለምክር ቤቱ ማብራሪያ ይሰጣሉ ተብሎ እየተጠበቀ ነው። በእስራኤል ኃይሎች የተገደሉትን ቁጥራቸው ወደ ስድሳ የሚጠጋ ፍልስጤማውያንን አስመልክቶ የቀረበውን የውግዘትና ሐዘን መግለጫ ያረቀቀችው ኩዌት በገለልተኛ አካል እንዲጣራም ጥሪ አቅርባለች። የእስራኤል ሸሪክ የሆነችው ዩናይትድ ስቴትስ ድምፅን በድምፅ በመሻር ስልጣኗ ተጠቅማ ረቂቁ እንዳያልፍ አሳግዳለች።

በመጨረሻም የሰብአዊ መብቶች እንዲከበሩ መታገል እጅግ አደገኛ በሆነባት በፓኪስታን የመብት ጠበቆች የዲጂታል ጥቃቶች እየደረሱባቸው ነው ሲል አምነስቲ ኢንተርናሽናል ዛሬ አስታውቋል። ዓለም አቀፉ የመብቶች ድርጅት ለአራት ወራት ያካሄደውን ምርመራ ውጤት ይፋ ሲያደርግ ጥቃቶቹን የክፋትና ተንኮል ዘመቻ ሲል አውግዟል። ለሰዓቱ ያለን ዜና በዚሁ ይጠቃልላል።

ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ኸርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ግንቦት 7 2010 ዓ ምት ምሽት ፕሮግራም ነው።

በእንግሊዝኛው አጠራር ሄፐታይተስ ቢ በመባል በሚታወቀው የጉበት በሽታ አይነት ላይ ባለሙያ ይዘናል። ስምንት እስከ አስራ ሁለት የቫይረሱ ተሸካሚዎች ሲኖሩ ማለት ነው። ጠቅላላ ደግሞ በሽታውን በመከላከል መከላከያ ሰውነታቸው ውስጥ ያበጁት ሲካተቱ ከሰማንያ እስከ ሰማንያ አምስት ፐርሰንት ድረስ ይዘልቃል። ስለዚህ በርካታ ሕዝብ ነው ያለው። ዶክተር እንዳለ ካሳ

የውስጥ ደዌና የጨጓራ ስፔሻሊስት ናቸው። በሐኪሙን ይጠይቁ ይመለሳሉ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።

በእስር ላይ እያሉ ቂሊንጦ ማረሚያ ቤትን በማቃጠል ክስ ቀርቦባቸው ከነበሩ 38 ተከሳሾች መካከል የልብ ሐኪሙና የአዲስ የልብ ሕክምና ማዕከል ባለቤት ዶክተር ፍቅሩ ማሩን ጨምሮ አራቱ በዚሁ ጉዳይ በሌላ መዝገብ ከተከሰሱት መካከል ደግሞ አንድ ሰው በአጠቃላይ አምስት ሰው ዛሬ ተፈተዋል። ከእስር ከተለቀቁት መካከል የሰማያዊ ፓርቲ የጎንደር ጽሕፈት ቤት አስተባባሪ አቶ አግባው ሰጠኝ

ዛሬም ድረስ ጨለማ ቤት ተዘግቶባቸው የሚገኙ ጓደኞቼ በሙሉ እስካልተፈቱ ደስተኛ አልሆንም ሲሉ ለአሜሪካ ድምፅ ተናግረዋል። ጽዮን ግርማ ዝርዝር አላት።

ቂሊንጦ ማረሚያ ቤትን በማቃጠል ተከሰው ባለፈው ሳምንት የፌዴራል ከፍተኛ ፍርድ ቤት በጉዳያቸው ላይ ብይን የሰጠውና በጠቅላይ ሚኒስትሩ ዶክተር አብይ አህመድ ትዕዛዝ በአቃቤ ሕግ ክሳቸው ከተቋረጠ ስልሳ ሁለት ተከሳሾች መካከል አምስት እስረኞች በዛሬው ዕለት ከእስር መለቀቃቸው ታውቋል። በአንድ መዝገብ ከተከሰሱት ሰላሳ ስምንት ተከሳሾች መካከል ዶክተር ፍቅሩ ማሩ፣ አቶ አግባው ሰጠኝ፣ አቶ ሲሳይ ባቱና፣ አቶ ከበደ ጨመዳ

አራት ማለት ነው ከእስር ተለቀዋል። እንዲሁም በተመሳሳይ ቂሊንጦን በማቃጠል ከተከሰሱት 121 ተከሳሾች በኋላም በአምስት መዝገብ ተከፋፍሎ ጉዳያቸው ሲታይ ከነበሩና ተለቀው ከቀሩ እስረኞች መካከል አቶ ፋሲል አለማየሁ አንድ ሰው ከእስር ተለቀዋል። ከእስር ከተለቀቁት መካከል ዶክተር ፍቅሩ ማሩን ማምሻውን አግኝቼ

አነጋገሪያቸው ነበር። ከቀኑ ስድስት ሰዓት ነው ከማረቢያ ቤት የተለቀቅኩት፣ በኢትዮጵያ አቆጣጠር ማለት ነው። ምን ያህል አመት ነው በእስር የቆዩት? በጠቅላላው አምስት አመት ከሶስት ቀን። በእስር ቤት እያሉ በጣም ህመም ላይ መሆኖትን በእስር ቤት እያሉ ደግሞ ወጥተው ሆስፒታል በህክምና ላይ እንደነበሩ የፍርድ ቤት መረጃዎችን እየጠቀስን ሪፖርት ስናደረግ ነበረ። የጤናዎት ሁኔታ እንዴት ይመስላል ከአምስት አመት በኋላ? በየጊዜው እርግጥ በአንድ ወቅት ኦፕራሲዮን ባደረጉኝ ጊዜ

ሰባት ወር ተኩል ነው ጥቁር አንበሳ የተኛሁት። በዛን ጊዜ በጣም አስጊ ሁኔታ ላይ ነበርኩኝ። ከዛ በኋላ ግን እየተሻለ እየተሻለ መጥቶ አሁን ጥሩ ጤንነት ላይ ነው ያለሁት። በጣም ጥሩ ጤንነት ላይ ነው ያለሁት። በማህበራዊ ሚዲያ ላይ አንድ የሚንቀሳቀስ የቪዲዮ ነበረ ልደታ በሚገኘው የፌዴራል ከፍተኛ ፍርድ ቤት ግቢ ውስጥ ከልጆት ጋር ሊተቃቀፉ ሲሉ ፖሊስ መሀል ገብቶ ሲከለክል የነበረ ዛሬ ልጆትን አገኟት?

እንግዲህ ከእስር ቤት ስወጣ ብቻዬን አደለው። አንድ አምስት ሌሎች የተፈቱ ነበሩ፣ እነሱ ጋር ነው ለጊዜው። ቤተሰብም አያውቅም ነበረ በዛ ሰዓት እንደምፈታ። ከሰዓት በኋላ ነበረ የጠበቁት። እንግዲህ መንገድ ላይ ያሉ ሰዎችን ስልክ ለምነን ደውለን ነው መጥተው ያገኘነው። ያው ሳገኛት እንግዲህ አሁን ያን አይነት ስሜት ለመግለጽ በጣም ከባድ ነው። ተሰብስበው ነው የመጡት

ቁጭ ብለን መንገድ ላይ ስሜት ለመግለጽ በጣም ከባድ ነው። ምክንያቱም አምስት አመት ሰው እስር ቤት ሲኖር የሚያዳብረውና የሚሰማው ስሜት ነጻነት ላይ ያለ የሚሰማው ስሜት አንድ አይነት አይደለም፣ እና ደስ ብሎኛል ማለቱ ይቀላል። አሁን ምንድን ነው እንግዲህ ቀጣይ ሀሳቦ? ዛሬ ነው በእርግጥ የተወጡት። ምን አደረጉ? እስካሁን ከተፈቱ ጀምሮ ባለው ሰዓት ውስጥ ምን ሰሩ? የት ሄዱ?

ዛሬ በምሳ ሰዓት የስዊድን አምባሳደር ጋር ሆኜ ከልጅም ጋር ከሌሎች ጋር ሆነን ወደ ቤት ደረስ። ከዛ ልብስ ቀይረን ወደ ኢሚግሬሽን ቪዛም ስለሌለ ፓስፖርት ወይም ኤክስፓይር ስላደረገ ያንን እንግዲህ ወደፊት ስዊድን መመለስ ስለማይቀር ያንን ነገር አደረገን።

ከዛ በኋላ አሁን እዚህ ሆስፒታል ስመጣ በእውነቱን የሰዎቹ እንዲ ሰላም ነበር። ግን በጣም ትልቅ ድግስ፣ የበለጠ ልነግራቸው አልችልም። ድንኳን ሁሉ ጥለት ሙሉ፣ ሰራተኞች ተሰብስበው ነው ጠበቁኝ።

እና ስሜቴን በእውነቱ መጥቶታል። ወደፊት አላማ ይም ስንቅ የሚሆነኝ ነገር ሰጥተውኛል። ዶክተር ፍቅሩ ማሩ እንግዲህ የተከሰሱበት የመጀመሪያው የሙስና ጉዳይ ከዛ ደግሞ የቂሊንጦ ቃጠሎ በጣም ሰፊና ረጅም ጊዜ የወሰደ ጉዳይ በመሆኑ ወደ እሱ በዝርዝር አንገባም። ምክንያቱም ሌላ ጊዜ ደግሞ ይዘኖት መተን ሰፋ ያለ ቃለ ምልልስ እናደርጋለን። ለዛሬ እናመሰግናለን። ጊዜ ይስጥልን በጣም እኔም አመሰግናለሁኝ። በተጨማሪም በሽብር ተከሶ ከጎንደር ተይዞ ከታሰረ ከሶስት

ዓመት ከስድስት ወር በኋላ የተፈታው ቀድሞ ከታሰረበት የሽብር ክስ በነጻ ተሰናብቶ በቂሊንጦ ቃጠሎ በመከሰሱ ምክንያት እስካሁን መቆየቱን የሚናገረው የሰማያዊ ፓርቲ የጎንደር ጽሕፈት ቤት አደራጅ አቶ አግባው ሰጠኝን

ማምሻውን በስልክ አነጋግረዋለሁ። አቶ አግባው በዛሬው እለት ከስር ቢለቀቅም ከእርሱ ጋር ታስረው አንድ ላይ የማሰቃየት ተግባር ሲፈጸምባቸው የነበሩ እስረኞች ሳይፈቱ በመቅረታቸው ደስታው ግማሽ እንደሆነበት ይናገራል። እንደው እኔ አሁን አሁን ወጥቼም ራሱ እዛ ቅሊንጦ ላይ የቀረ ነገር አለ በእኔ እምነት አሁን በሶስት በባለፈው አርብ

ከፍተኛ በጣም በርካታ ልጆችን ከስታ በላይ የሚሆኑ አሁንም አጎሪያ ቤት አስገድገው እያሰቃዩአቸው ነው የሚገኙት። እነ መቶ አለቃ ማስለሻ አሁን በዚህ ከሰላሳ ስምንቱ እነ ፍቅረ ማርያም ጓደኞች እነሱም ጨምሮ አስራ ሁለት ሰዎች ደግሞ ዝዋይ ተወስደው በምን ሁኔታ ላይ እንዳሉ አላውቅም እና የእነሱ እዛ መቅረትና እነሱ በስቃይ ላይ ሆነው የኔ መፈታት እኔ የእውነት ነው ምነግርሽ እነሱ ጋር ስለሆነ ያለሁትኝ በሀሳብ እንደው ምንም እስካሁን የተለየ ስሜት ለእኔ መፈታት የታየ ነገር የለም።

አቶ አግባው በቂሊንጦ ማረሚያ ቤት ብቻ 300 የሚሆኑ ከፖለቲካ ጉዳይ ጋር በተያያዘ ያልተፈቱ ቀሪ እስረኞች እንዳሉ ጠቅሶ ቃሊቲ፣ ሸዋሮቢትና ዝዋይ ደግሞ ብዙን ቁጥር የሚይዙ እስረኞች እንዳሉ ይናገራል። በቂሊንጦ ቃጠሎ ከተከሰሱት መካከል 16 ተከሳሾች ከፍተኛ የማሰቃየት ተግባር እንደተፈጸመባቸው የመንግስቱ የኢትዮጵያ ሰብዓዊ መብት ኮሚሽን ለፍርድ ቤት ባቀረበው ሪፖርት ማረጋገጡ ይታወሳል። ከ16ቱ መካከል አንዱ አቶ አግባው ሰጠኝ ሲሆን ስለዚህ ሁኔታ ጠይቀው

ተጠይቄው ነበር። ያ ማለት ግን ጠቅላላ አመዛ ያልተዘረዘሩ ሰዎች ላይ ጥቃት አልተፈጸመም ማለት አይደለም። በቅርንጮ ቃጠሎ ምክንያት በሸዋሮ ቤት ለምርመራ ተብሎ በከፍተኛ ስቃይ ይሄ ወፌ ላላ የሚባል የምርመራ ዘዴ ተገልጦ ጫማ ግር መገረፍ፣ ራቁትን መገረፍ፣ የተለያዩ ድብደባዎች ተፈጸሙብን። አስመዋሪ እና ተቃይፌ በሆነ ምርመራ የማናውቀውን ቃል ምን ልንፈርም ተገደል

ተከሰን ከቆየ በኋላ ያውም እንደዚህ አስራ ስድስት ሰዎች የአብዛኛው ሰው ቁስሉ ሽሮ ስለነበረ የተወሰነ ሰዎች ገላችን ላይ የነበረው ምልክት ስላልጠፋ ነው ያን የሰብዓዊ መብት የጻፈልን። ያም ሊሆን ግን እኛም ላይ የተጻፈው ነገር ሙሉ አይደለም። ከዛ በላይ ነው ጉዳታችን፣ ከዛ በላይ ነው የደረሰብን። ብነጠቃት ሙሉን አልጻፉትም። እንዲህ ያለው ድብደባና ማሰቃየት የደረሰብን እነርሱ ያዘጋጁትን ቃል እንድናምን ነበር ይላል አቶ አግባው ሰጠኝ። የተቀነባበረ ክስ ነው። እኔን አሁን ለምሳሌ እኔም ያሉኝ

ታራሚን በዞን አንድ ያለውን ታራሚ አደራጅተ ዞን ሁለት እና ዞን ሶስት ካሉት ጋር አድርገ አቀርብ አብረ በሰሜን ጎንደር በጎንደር አድርገ ኤርትራ የጎንደር ልጆችን የአማራ ልጆችን አደራጅተ ኤርትራ ገብተ ከሰዋት ተቀላቀላለ ስለ ፈርም የሚል ነበር እኛ ላይ የደረሰው ራሳቸው ነግረውን ራሳቸው አለማምደውን ነው። ቪዲዮ ላ ዶክመንታዊ ተብሎ በጣም በአሰቃቂ ሁኔታ ሄደን ቃል ሰጥን ስንባል መተን እየተገኙበት።

ፖሊሲ የተሰቀል የነገሩንን ነገር አዙረ እንድንል የተደረገው ማለት ነው። በሸዋሮቢት እስር ቤት ከመስከረም ሀያ እስከ ህዳር አስር ድረስ በነበረ ምርመራ የደረሰበትን ከፍተኛ የማሰቃየት ተግባርም ይዘረዝራል። ጣታችን እንታሰራለን፣ በጣታችን መሀል ጉልበታችን፣ በጣታችን እንደዚህ ይገባል፣ እንገለበጣለን

አልሆነም፣ አናክምም ብለው ህክምናውን ላይ ተለከሉ። ፈጠሪያ አጋጣሚ አለ። ተከሳሾቹ የደረሰባቸውን ጉዳት በተመለከተ ለፍርድ ቤት አቤቱታ ካቀረቡ በኋላ የኢትዮጵያ ሰብአዊ መብት ኮሚሽን አጥኒ ቡድን በወቅቱ እስረኞቹ ተዛውረውበት ወደሚገኙ ሸዋሮቢት ማረሚያ ቤት ተገኝቶ እስረኞቹን ማነጋገሩና በተደረገው የማጣራት ሂደትም ለፍርድ ቤቱ ባቀረበው ሪፖርት ከአቤቱታ አቅራቢዎቹ መካከል አስራ ስድስቱ በካቴና ታስረው መክረማቸውን በሰውነታቸው ላይ ከቀረ ምልክት ማረጋገጡን

የጣቶች መሰበር፣ ሰፊና ጠባብ ጠባሳዎች፣ የድብደባ ምልክቶች፣ የጥፍር መውለቅና የተለያዩ ጉዳቶችን ከሰውነት ክፍሎቻቸው ላይ

መመልከቱን አረጋግጦ ነበር። አቶ አግባው ከነዚህ መካከል አንዱ እንደሆኑ ገልጸው በምስማር የተቸነከሩበት ጠባሳ እንዳለም ለአሜሪካ ድምጽ ተናግረዋል። ከተከሳሾቹ ጠበቆች መካከል አቶ ወንድሙ ኢብሳ ይህ የሰብአዊ መብት ኮሚሽን ሪፖርት ከወጣ በኋላ ፍርድ ቤቱ መዝገቡን ሊዘጋው፣ እስረኞችንም በነጻ ሊያሰናብት ይገባል በሚል ሲከራከሩ መቆየታቸውን ጠቅሰን ባለፈው ሳምንት መዘገባችን ይታወሳል። አቶ አግባው ሰጠኝ በበኩላቸው ዛሬ ከዚህ እስር ነጻ ቢወጡም መንግስት ሁሉንም እስረኞች ለመፍ

የገባውን ቃል አክብሮ እስረኞቹን እንዲፈታ ይጠይቃል። መንግስት እስረኛ ልፈታለሁ ብሎ ጥፋቱን አምኖ ለሀገር መግባባት ብሎ ለራሱ ቃል ገብቶ ፈታለሁ ካለ በኋላ በአንድ መዝገብ ሰዎች ተከሰው አንድ አይነት ከሲዘው የተለቀቃል እዛ ደግሞ ይቀራል እና መንግስት በፊት ካሰረው አሁን ቃል ገብቶ ካሰ ያሰረው ስለነበረው በጣም ከባድ ነው።

የቤተሰብ ላይ ጫና ቀላል አይደለም። መንግስት እስረኞቹን ለመፍታት ውሳኔ ካስተላለፈ በኋላ እስካሁን ቁጥራቸው በውል ያልታወቁ እስረኞች ከእስር እየተለቀቁ ሲሆን ከእስር የወጡት እስረኞችና የምናነጋግራቸው ሰዎች ከእነርሱ ሌላ ከፖለቲካ ጋር በተያያዘ እስር ቤት የቀረ ብዙ እስረኛ እንዳለ መግለጻቸው ይታወሳል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ

ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አድማጮች፣ በኢትዮጵያ ሶማሌ ክልል የመብት ጥሰት ላይ ዘገባ እየተዘጋጀ ነው፤ እንደ ደረሰ እናቀርባለን። ዩናይትድ ስቴትስ ኤምባሲዋን ከቴል አቪቭ ወደ ኢየሩሳሌም ማዛወርዋን ተከትሎ ትናንት ከፍልስጤማውያኑ በተነሳው ተቃውሞ

ሃምሳ ዘጠኝ ፍልስጤማውያን ከተገደሉ በኋላ ደቡብ አፍሪካ አምባሳደሯን መጥራቷን ሪፖርተራችን አኒታ ፓውል ከጆሃንስበርግ ዘግባለች። ጆሃንስበርግ በሚገኘው የአሜሪካ ቆንሲል ፊት ለፊት የተሰበሰቡ መቶ የሚሆኑ ተቃዋሚዎች

የእስራኤል ኃይሎች የወሰዱት እርምጃ እንዳስከፋው የተነገረው የደቡብ አፍሪካ መንግሥት አምባሳደሩን ከቴል አቪቭ መጥራቱን እንደሚደግፉ ተናግረዋል።

የአሜሪካ ኤምባሲ የአብዛኞቹ ሀገሮች ኤምባሲዎች ከሚገኙባት ቴልአቪቭ ወደ ኢየሩሳሌም እየተዛወረ በነበረበት ወቅት የእስራኤል ኃይሎች ጋዛ ውስጥ ባሉ ፍልስጤማውያን ላይ ትናንት የወሰዱትን የኃይል እርምጃ እንደሚያወግዝ የደቡብ አፍሪካው የዓለም አቀፍ ግንኙነቶችና ትብብር መስሪያ ቤት አሳውቋል። መስሪያ ቤቱ ባወጣው መግለጫ

ቁጣ ቀስቃሽ ወይም ጠባጫሪ ለነበረው በኢየሩሳሌም የዩናይትድ ስቴትስ ኤምባሲ መከፈት ሥነ ሥርዓት ተቃዋሚዎቹ ድምፃቸውን ለማሰማት የወጡት በሰላማዊ መንገድ ነበር ብሏል። ዛሬ ዮሐንስበርግ ላይ አደባባይ የወጡት ተቃዋሚዎች ፍልስጤም ነጻ ትውጣ፣ የእስራኤል አፓርታይድ ይቁም የሚሉ መልእክቶች የታተሙባቸውን ካናቴራዎች ለብሰው ታይተዋል ከመካከላቸው

የደቡብ አፍሪካ አይሁድ ለነጻዪቱ ፍልስጤም የሚባል ቡድን አባላት እንዳሉባቸውም ገልጸዋል። አፍሪካ አቋም መውሰድ መጀመሪዋ በውኑ እጅግ አስፈላጊ እርምጃ ነው። ደቡብ አፍሪካ እንደምታውቁት በአፓርታይድ የተፈጠረች አገር ነበረች።

ፍልስጤም ነጻ እስካልወጣች ደቡብ አፍሪቃ ነጻ ልትሆን አትችልም ብለው ነበር ኔልሰን ማንዴላ። እናም ዝም ብለን አናይም። ህጻናት ሲገደሉ ዝም ማለት አንችልም፣ ሲቪሎች ሲገደሉ ዝም ማለት አንችልም የሚለውን የህዝቡን ድምፅ የደቡብ

አፍሪካ መንግስት ማሰማቱ በእውነቱ በጣም ትልቅ ነገር ይመስለኛል። ከተቃዋሚዎቹ አንዷ ሳራ ለቪኦኤ በሰጠችው ቃል ይህ የዛሬው የደቡብ አፍሪካ እርምጃ የይስሙላ ወይም ምልክታዊ ቢሆንም አንዳች ነገር ለማድረግ ጅምር ነው ብላለች። በሌላ በኩል ግን ስፋት ያለው የደቡብ አፍሪካ አይሁድ እንደ ራሴዎች ቦርድ የመንግስቱ አምባሳደሩን የመጥራት እርምጃ እንዳሳዘነው አሳውቋል።

down a diplomatic channel. ዲፕሎማሲያዊ መስመር በመዝጋት ሊሰራ የሚችል አንዳች ነገር እንደሌለ እናምናለን። ደቡብ አፍሪቃ የመደራደርና የመነጋገር ታሪክ ያላት ሀገር ነች እና ለዚህ አስከፊ ግጭት መፍትሄ ለማግኘት በብዙ መንገድ ሚና ሊጫወቱ እንደሚችሉ እናምናለን። አይሁዷ ደቡብ አፍሪካዊ እንደራሴ ናቸው።

በጉዳዩ ላይ ከአህጉሪቱ ከተሰጡ መልሶች የደቡብ አፍሪካው ጠንካራ ነው። ሆኖም የኢንስቲትዩት ፎር ሴኪሪቲ ስታዲስ ማለትም የደህንነት ጥናቶች ተቋም ተንታኙ አልፍሬድ ማጃየር ዱቤ ለቪኦኤ በሰጡት ቃል የደቡብ አፍሪካ አቋም አያስደንቅም፣ አዲስም አይደለም ብለዋል። ልዩነቱ እስከ ዛሬ የዘለቀው

በአውሮፓ የዘመን አቆጣጠር በ1960ዎቹና ሰባዎቹ ውስጥ በአረብና በእስራኤል መካከል ከነበረው ጦርነት ጊዜ አንስቶ መሆኑን ይናገራሉ። ያ ዘመን ደግሞ ብዙ የአፍሪካ ሀገሮች ነጻነታቸውን ከተጎናጸፉበት ጊዜ ጋር ተገጣጥመዋል።

እንደማምነው አመታት ቢያልፉም አፍሪቃ ከቅኝ ግዛት ነፃ መውጣት ጥያቄ ላይ ያላት አቋም ግልጽ ነው። ስለዚህ እስራኤል ብዙ የተባበሩት መንግስታት ድርጅት ውሳኔዎችን በመጣስ የያዘቻቸውን ግዛቶች እንደ ተቆጣጠረች እምነቱን ይጋራሉ። ስለዚህ የአፍሪቃ ህብረት ውሳኔ የአፍሪቃ አገሮች ከእስራኤል ጋር ምንም ዲፕሎማሲያዊ ግንኙነት እንዳይኖራቸው ያላቸውም ካሉ ግዛቶቹን በመቆጣጠር መዋ ምክንያት

ግንኙነታቸውን እንዲያቋርጡ ነው። ዛሬም ያ የአፍሪካ አቋም ጽኑ እንደሆነ ነው የሚነገረው። ከ54ቱ የአፍሪካ ሀገሮች በአስራ አንዱ ብቻ ነው እስራኤል ዛሬ ኤምባሲዎች አሏት። የአፍሪካ ህብረትም በድርጅቱ አመታዊ የመሪዎች ጉባኤ ላይ ንግግር የማድረግ ምርጫ የተሰጠው አፍሪካዊ አባል ያልሆነ ድርጅት የአረብ ህብረት መሆኑን አምኗል ባለፈው

ዓመት የተባበሩት መንግስታት ድርጅት የኢየሩሳሌምን የእስራኤል ዋና ከተማነት ዩናይትድ ስቴትስ ማውቋን በከፍተኛ ድምፅ የተቃወመ ጊዜ ከዩናይትድ ስቴትስና ከእስራኤል ጋር የቆመች ብቸኛ ሀገር ምዕራብ አፍሪካዊቱ ቶጎ ነበረች።

በኢትዮጵያ ሶማሌ ክልል የመብት ጥያቄ ጥሰት ላይ ዘገባ እየተዘጋጀ ነው፣ እንደ ደረሰ እናቀርባለን። ወደ ቀጣዩ ርዕስ እንለፍ። ቡሩንዲያውያን የቀረበላቸውን አዲስ ሕገ መንግሥት ረቂቅ ይቀበሉት እንደሆን ወይም ውድቅ ያደርጉት እንደሆን የሚያሳውቁበትን የውሳኔ ሕዝብ ድምፅ ለመስጠት ከነገ በስቲያ ሐሙስ አደባባይ ይወጣሉ። አዲሱ ሕገ መንግሥት የቅኝ አገዛዝን ርዝራዞች አራግፎ ለመጣል የታሰበ ነው ሲል ገዢው ፓርቲ አስታውቋል።

ተቃዋሚዎች ግን የረቂቁ ሐሳብ የፕሬዝደንቱን የሥልጣን ዕድሜ ለማራዘም የተወጠነ እንደሆነ ይናገራሉ። የምሥራቅ አፍሪካ ሪፖርተራችን መሐመድ ዩሱፍ ከዋና ከተማዪቱ ቡጁምቡራ ያጠናቀረው ዘገባ አለ። ትዝታ በላቸው ታቀርበዋለች። ዘመቻቸውን ያጠናቀቁት በግራም በቀኝም ያሉ ወገኖች እንግዲህ የትግላቸውን ውጤት ሊያዩ አንድ ነገና ከነገ በስቲያን ነው የሚጠባበቁት።

ፕሬዚደንት ፒየር ኢንክሩንዚዛ የዛሬ ሶስት ዓመት ለሶስተኛ የስልጣን ዘመን ከተወዳደሩና ደግሞም ማሸነፋቸው ከተነገረበት ጊዜ አንስቶ ብሩንዲ በፖለቲካ አረንቋ ውስጥ ተዘፍቃ ትገኛለች። ለተቃውሞ መንስዬ የሆነው ፕሬዚደንቱ የሁለቱ የስልጣን ዘመናት ህገ መንግስታዊ ገደቡን ጥሰው ለሶስተኛው መወዳደራቸው እንደነበር ይነገራል።

አሁን መንግስቱ የሚለው ሀገሪቱ ወደ ሌላ አተካራና ትንቅንቅ እንዳትገባ ህገ መንግስቱ መቀየር አለበት ነው። አዲሱ ረቂቅ ፕሬዝደንታዊው የስልጣን ዘመን ከአምስት ዓመት ወደ ሰባት ከፍ እንዲል የሚደነግግ ሲሆን የከነገ በስቲያው ውሳኔ ህዝብ ይሁንታ ከሰጠው የአሁኑ ፕሬዝደንት ለሌሎች ሁለት ተጨማሪ ዘመናት እንዲወዳደሩ የሚፈቅድላቸውና ለሌላ አስራ አራት ዓመታት

እስከ 2027 ዓ.ም ማለት ነው፣ ስልጣን ላይ እንዲቆዩ እድል የሚሰጣቸው ይሆናል። ማሻሻያዎቹ በተጨማሪም ገዢው ፓርቲ የሀገሪቱን ህግጋትና ህገ መንግስቱን ጥሷል ብሎ የሚያምነውን በህዝብ የተመረጠ እንደራሴ እንዲያባረር አቅም ይሰጠዋል። በአዲሱ የማሻሻያ ረቂቅ መሰረት የህግ ረቂቆቹ በፓርላማው እንዲያልፉ

አሁን ያለው የ80 ከመቶ ድምፅ አብላጫ ድንጋጌ ተሰርዞ በቀላል አብላጫ ይወሰናል። ናንሲ ሙቶኒ የገዢው የዲሞክራሲ ጠባቂ ብሔራዊ ምክር ቤት የዲሞክራሲ ጠባቂ ኃይሎች ሲኤንዲዲ ኤፍዲዲ ቃል አቀባይ ናቸው።

ህገ መንግስቱ ከተሻሻለ በኋላ ብሩንዲ በተሻለ ሁኔታ የተረጋጋች ትሆናለች፣ ምክንያቱም ህገ መንግስቱ ዲሞክራሲን የሚያበረታታና አጥፍቶ ያለመጠየቅን የሚዋጋ ነው። ለህዝቡ ድምፅ ይሆናል፣ ምክንያቱም ፍቃዱና ፍላጎቱ በህገ መንግስቱ ውስጥ ተካትቷል። ስለዚህ ህዝቡ በተቋማቱ ላይ የበለጠ እምነት ይኖረዋል።

ቀድሞ ጉዳዮች የሚሞከሩት ሌላ ቦታ በፖለቲከኞች ነበር። የህዝቡ ሀሳብ አይጠየቅም ነበር። ከ300 ሺህ በላይ ቡሩንዲያውያንን ህይወት የበላው የእርስ በርስ ጦርነት የዛሬ 18 ዓመት አሩሻ ታንዛኒያ ላይ በተፈረመው ስምምነትና ከዚያም የዛሬ 13 ዓመት በወጣው ህገ መንግስት አብቅቶ እንደነበር ይታወሳል። የአሩሻው ስምምነት የታስበው

ሁቶዎችና ቱትሲዎቹ ተፋላሚዎች በመካከላቸው እርቅ እንዲያወርዱና ስልጣንም እንዲጋሩ ለማድረግ ነበር። በተቃዋሚዎች ላይ ጥቃት ማዋከብና ግድያ ይፈጽማል ሲሉ የሰብአዊ መብት ተሟጋቾች የገዢውን ፓርቲ የወጣት ክንፍ ይከሳሉ።

አሁን ከምሽቱ 3 ሰዓት ተኩል ሆኗል። ከአሜሪካ ድምፅ ራዲዮ ጣቢያ በ19 እና በ25 ሜትር ባንድ እንዲሁም በናይልሳት የሚተላለፍላችሁ ዝግጅት እስከ ምሽቱ አራት ሰዓት ይቀጥላል። 3 ሰዓት ከ31 ደቂቃ ነው። አሁን ወደ ተከታዩ ዝግጅታችን እናልፋለን። ሐኪሙን ይጠይቁ።

ሐኪሞን ይጠይቁ ለምሽቱ ይዞ የቀረበው በእንግሊዝኛው አጠራር ሄፓታይተስ ቢ በመባል በሚታወቀው የጉበት በሽታ ዐይነት አስመልክቶ ከፕሮግራሙ ተከታታዮች በደረሱን ጥያቄዎች መነሻነት የተሰናዳ ቅንብር ነው። ማብራሪያውን የሚሰጡን ዶክተር እንዳለካሳ የውስጥ ደዌና የጨጓራ ስፔሻሊስት ናቸው።

ዶክተር እንዳለን ያወያየው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የመጀመሪያው ክፍል ውይይት ይቀጥላል። ዶክተር እንዳለ ካሳ ከዋና ዋና ተላላፊ በሽታዎች በቀዳሚነት ደረጃ የሚገኘው በእንግሊዝኛ አጠራር ሄፓታይተስ ቢ በመባል የሚታወቀው የህመም አይነት እንደምን ከፍ ባለ ደረጃ ተቀመጠ ይላሉ አድማጫችን አቶ ብርሃኑ ይስሐቅ። በቅድሚያ ይህ የጉበት በሽታ አይነት የቱን ያህል የተለመደ ነው? ኢትዮጵያ ውስጥ በህብረተሰብ ውስጥ ምን ያህል ሰዎችን

የማጋለጥ እድል እንዳለው በጥናት የተደረሰበት የሚታወቅ መረጃ ይኖር ይሆን? በኢትዮጵያ ውስጥ እንግዲህ በርካታ ጥናቶች ተካሂደዋል። ግንባር ቀደም ጥናት ያደረጉት ፕሮፌሰር ደማርያም በቅርብ ጊዜ ሕይወታቸው ያለፈው እሳቸው ናቸው። አብዛኛውን የኢትዮጵያ ከተሞችን ያካለለ ጥናት ነበረ። በዚህ ጥናታቸው እንደተገለጸው ከስምንት እስከ አስራ ሁለት

ፐርሰንት ድረስ ተሸካሚዎች ሲኖሩ የቫይረሱ ተሸካሚዎች ማለት ነው። ጠቅላላ ደግሞ በሽታውን በመከላከል መከላከያ ሰውነታቸው ውስጥ ያበጁት ሲካተቱ ከሰማንያ እስከ ሰማንያ አምስት ፐርሰንት ድረስ ይዘልቃል። ስለዚህ በርካታ ህዝብ ነው ያለው። የተሸካሚዎችን ቁጥር እንደው በአስር ፐርሰንት እንኳን ብናስበው ከመቶ ሚሊየን አስር ፐርሰንቱ ስንት ሊሆን እንደሚችል መገመት ይቻላል።

ከፍተኛ ቁጥር ነው። ትልቅ ቁጥር ያረ ትልቅ ሀዝ ነው። እዚሁም ከፍተኛ ቁጥር ነው። ከፍተኛ ቁጥር ነው እና ከሚያዙት ሰዎች ከአምስት እስከ አስር ፐርሰንቱ ተሸካሚ ሆነው ይቀጥላሉ። ይሄ ደግሞ በዓለም ደረጃ ያለ የጥናት ውጤት ነው። አንዳንድ ቦታ ከፍ ሲል፣ አንዳንድ ቦታ ዝቅ ይላል።

በአጠቃላይ በዓለም ዙሪያ ግን ከፍተኛ ቁጥር ነው። የቫይረሱ ተሸካሚ የሆነው በደማቸው ውስጥ ያለባቸው ነገር ግን ምንም ምልክት የሌላቸው ሰዎች አሉ።

መልካም ዶክተር እንዳለን እጅግ ከፍተኛ ቁጥር ያለው ሰው ለዚህ ቫይረስ የመጋለጥ እድል እንዳለው ገልጸዋል። በዓለም ደረጃም በዚሁ መልኩ ከፍተኛ ቁጥር ያለው መኖሩን ያስረዱት በርከት ያሉ የጉበት በሽታ አይነቶች አሉና፣ እንደምንስ ይታወቃል አንድ ሰው ለሱ መጋለጡ? እንግዲህ ሄፓታይቲስ ቢ የሚባለው ቫይረስ ጉበትን ከሚነኩት ቫይረሶች ውስጥ ግንባር ቀደሙ ሲሆን

ሌላው ቫይረስ ደግሞ ሄፓታይቲስ ሲ ይባላል። እነዚህ ሁለት ቫይረሶች አደገኛ ቫይረሶች ናቸው። አደገኝነታቸውም አንድ ሰው ከያዙ በኋላ በተሸካሚነት የሚቀጥሉ ሰዎች፣ ከነዛ መካከል በርካታዎቹ ወደ ተለያየ የበሽታ የጉበት የበሽታ ደረጃ ይሸጋገራሉ። ይህም ማለት ሲሮሲስ ብለን የምንጠራው የጉበትን አሰራር በእጅጉ የሚጎዳ የሚጎዳ የበሽታ ደረጃ ነው።

ክሮኒክ ሄፓታይቲስ ብለን የምንጠራው ደግሞ ጉበት በመቆጣት ደረጃ ብቻ የሚገለጽ ድካ ነው። የጉበት ካንሰርም ከዚሁ ጋር ሊያያዝ ይችላል። እንግዲህ የሚተላለፍባቸው መንገዶች ናቸው። ለዚህ ችግር መንስኤ ከፍተኛ የሆኑት በዚህ ምክንያት ነው። ምንድን ናቸው? አዎ፣ በታዳጊ ሀገሮች ውስጥ ለምሳሌ

የተቀቀሉ መርፌዎችን መጠቀም፣ ምላጮችን ለተለያዩ ጉዳዮች ግዝረትን ጨምሮ መርፌዎች ለንቅሳት፣ አድጎ ለእንጥል መዋጠጥ ለመሳሰሉት ነገር ሁሉ የሚጠቀሙባቸው መሳሪያዎች ንጽህና የጎደላቸው አዲስ ያልሆኑ ጥቅም ላይ የዋሉ ተመልሰውን በስርዓቱ ያልተቀቀሉ ስለሚሆኑ

ከአንዱ ሰው ወደ ሌላ ሰው የማስተላለፍ ባህሪያቸው ከፍተኛ ነው። አንዱ ይሄኛው ነው። ሁለተኛው ደም በመለገስ የሚመጣ ነው። በተለይ ባለፉት ዘመናት ደም በደንብ አድርገው የመመርመር ሁኔታዎች ስላልነበሩ ተመርምሮም ደግሞ ሊያመልጡ የሚችሉ ስለሚኖሩ ከአንዱ ሰው ወደ አንዱ ሰው የመተላለፍ እድል ነበረ። ይሄ እንኳን አሁን ባለው ሁኔታ

እጅግ በጣም ቀንሶ ነው የሚገኘው። እና ሄፓታይቲስ ሲም ቢም በዚህ ሁኔታ ይተላለፋሉ። በቀረው በሆስፒታሉ ውስጥ እንደዚሁ በአግባቡ መሳሪያዎች ካልተቀቀሉ በስተቀር በኦፕራሲዮንም ጊዜ ከፍተኛም ኦፕራሲዮን ሆነ አነስተኛ ኦፕራሲዮን በሚደረግበት ጊዜ፣ መርፌ ሰዎች በሚወጉበት ጊዜ በሽታው ሊተላለፍ የሚችልበት ሁኔታ አለ። በተለይ ታዳጊ ሀገር በሆኑት እንደ አፍሪካ

ደቡብ አሜሪካ፣ ኤዥያ፣ እነዚህ ችግሮች ጎለው ይታያሉ። ምክንያቱም ሰዎች በቂ መሳሪያ የህክምና መሳሪያ ስለማያገኙ መልሰው መላልሰው ያንን ስለሚጠቀሙ ተለያዩም ገጠር ውስጥ ሕክምና የሚሰጥባቸው እቃዎች እንደዚሁ ጥንቃቄ ጎደላቸው በመሆኑ

በዚህ ዘዴ የመተላለፉ እድል በጣም ከፍተኛ ነው። ለዚህ ነው እንግዲህ ቫይረሱ በከፍተኛ ደረጃ የሚተላለፈው እዚህ ዋናዎቹ ሆነው። በባልና በሚስት መካከልም የመተላለፍ እድሎች ሊኖሩ ይችላሉ። ከእናትም ወደ ልጅ የመተላለፍ እድል ይኖራል። እነዚህ እንግዲህ የመተላለፊያ መንገዶች ናቸው።

ዶክተር እንዳለ ቀደም ብለው በርካታ መተላለፊያ መንገዶችን ሲገልጡ በባልና ሚስትም ብለዋል። ይሄ በጾታዊ ግንኙነት አማካኝነት ሲሆን እንደ አባለዘር ዘር በሽታዎች ሄፓታይተስ ቢም የሚቆጠርበት ሁኔታ አለ ሊቆጠር የምችልበት ሁኔታ አለ። ነገር ግን የመተላለፉ ሁኔታ በዛ አይነት መንገድ እጅግ በጣም አነስተኛ ነው። እንደ ኤች አይቪ አይነት አይደለም

እንደ ሌሎችም በዚህ አይነት መንገድ ከሚተላለፉ የግብረ ስጋ ህመሞች ጋርም እንደዚህ ከፍተኛ አይደለም፣ እድሉ አነስተኛ ነው። ነገር ግን የመተፈላለስ እድል አለ። የቫይረስ መጠኑ ደም ውስጥ እጅግ ከፍተኛ ከሆነ ከእናትም ወደ ልጅ እንደዚሁ፣ በኔቲኪ ምላጭ፣ መርፌ፣ ጥፍር መቆረጫዎች፣ እንደዚህ ኮልጌቶች በመጠቀምም በቤተሰቡ ውስጥ ሊተላለፉ የሚችሉበት መንገድም አለ። መልካም እንግዲህ የህሙን ሁኔታ

እንዲሁም ደግሞ የሚተላለፍበት መንገድ ካነሳን ጠባዩን መመልከቱ በአንጻሩ ሊረዳ ይችላል። ና ዋና ዋናዎቹ መለያዎች የሄፓታይትስ ቢ ምልክቶች ምን ይሆኑ? ከሌሎች መሰል የህመም አይነቶችም ህሙማን ወይም ለዚህ ቫይረስ የተጋለጡ ሰዎች እንደምን ሊለዩ ይቻላቸው ይሆን? አኪዩት ሄፓታይትስ ብለን የምንጠቅሰው ለሁሉም ሄፓታይትስ ቫይረሶች በቅድመ

ከፍተኛዎቹን ክሮኒክ ሆነው የሚቀጥሉትን ቢ እና ሲ ጠቀስን እንጂ ሌሎቹም ሄፓታይቲስ ኤ፣ ሄፓታይቲስ ጂ ተብሎ የሚጠቀሱ ቫይረሶች አሉ። ሄፓታይቲስ ኢ ተብለውም የሚጠቀሱ አሉ።

እነዚህ ቫይረሶች በአጠቃላይ ጉበትን የሚነኩ ቫይረሶች ምልክታቸው ከሞላ ጎደል ተመሳሳይ ነው። ድካም፣ ምግብ ማስጠላት፣ ትንሽ የሚያጤሱ ሰዎች ሲጋራ ያስጠላቸዋል፣ ምግብ ያስጠላቸዋል፣ ሽታው ያስጠላቸዋል አንዳንድ ሰዎች እና ትንሽም ደግሞ ትኩሳት ነገር ሊኖራቸው ይችላል። ይሄ እንግዲህ በአንድ ሳምንቱ ጊዜ ውስጥ የሚከሰት ሲሆን ዓይንም ቢጫ የመሆን ከዛ በኋላ ይከተልና

አይነ ምድርም ነጭ የመሆን ነገር ይኖረዋል። እነዚህ ምልክቶቹ ናቸው እና አብዛኛዎቹ ግን አይናቸው ብጫ ሳይሆን ይቅድም የጠቀስኳቸው ምልክቶች ብቻ ኖረዋቸው ሊገለጡ ይችላሉ። አይናቸው ብጫ የማይሆኑ ሰዎችም ሊኖሩ ስለሚችሉ ምንድን ቫይረሱ ምንድን ነው ብሎ ለመናገርም አይነቱንም ይሄ ነው ብሎ ለመጠቆምም አስቸጋሪ ነው የሚሆነው፣ ምክንያቱም አይንም ብጫ የሚያደርጉ ሌሎች በሽታዎች አሉ።

አይንም ቢጫ ሳይሆን ደግሞ የሄፓታይቲስ ሊገለጽ ይችላል። በተለይ ክሮኒክ የሚባለው ደግሞ ከስድስት ወር በላይ ደም ውስጥ የሚቆየው ነው። እነዚህ ቅድም እንደጠቀስኩት ከአምስት እስከ አስር ፐርሰንት የሆኑ ተሸካሚዎች ምንም ምልክት ሳይኖራቸው ሊኖሩ ይችላሉ እና ምንም ምልክት ሳይገለጽ ደግሞ ወደ ክሮኒክ አልፈው ሲሮሲስ ወደሚባል ደረጃ ወደ ካንሰርም ሊሄዱ ይችላሉ። ስለዚህ

ሊታወቅ የሚችለው ስክሪን በማድረግ ብቻ ሊሆን ይችላል። ለምሳሌ ደም በሚሰጥ ጊዜ ስክሪን ሲደረግ ሊገኝ ይችላል። ለሌላ ሕክምናዎች እንደዚሁ ስክሪን ሲደረግ ይገኛል። እናቶች በአሁኑ ጊዜ ዩኒፎርምሊ ስክሪን ይሆናሉ በእርግዝና ጊዜ በዛን ጊዜ ይታወቃል።

ተቀረው ግን ምልክቱ ይሄ ነው ብሎ በእርግጠኝነት ለማሳወቅ የሚያስችል አይደለም። መልካም ከመንስኤና መተላለፊያ መንገዶቹ እንዲሁም የበሽታውን ምልክቶች ጭምር ያስረዱን ዶክተር እንዳለ ካሳ የውስጥ ደዌና የጨጓራና ጉበት ልዩ ስፔሻሊስት ለሙያዊ አስተያየቶ ለጊዜው አመሰግናለሁ። በቀጣይ ፕሮግራማችን የንጽጽር መለያዎቹን፣ ህክምናውን፣ የመከላከያ ዘዴዎቹን ካሉ ይልቁንም ደግሞ ስር የሰደደ ሄፓታይተስ ቢ

ይህም ሊያስከትል ይችላል የሚለውን አስመልክቶ ለምናደርገው ውይይት መልሰን እንደምናገኘው ተስፋ አድርጋለሁ። እግዜር ይስጥልኝ ለዛሬው ዶክተር ላለ። እግዜር ይስጥልኝ አሉላ። እኛም አሉላና እንግዳውን እናመሰግናለን። ተከታዩ ንግድና ምጣኔ ሀብት ነው።

በዛሬው የንግድና ምጣኔ ሀብት ዝግጅት ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ይፋ ያደረጉትን የሚኒስትሮችና ረዳት ሚኒስትሮች ሹመት በተመለከተ የባለሙያ ትንተና ይዘናል። የ43 የሚኒስትር ማዕረግና የረዳት ሚኒስትር ሹመቶችን ነው ጠቅላይ ሚኒስትሩ ያሳወቁት። ጌታቸው ተክለ ማርያም በተለያዩ የመንግሥት መስሪያ ቤቶችና አሁን ደግሞ በግል በምጣኔ ሀብት ፖሊሲ አማካሪነት እንዲሁም በጋዜጠኝነት ያገለገለ ባለሙያ ነው። ለዛሬ የገንዘብና የንግድ ሚኒስቴሩን

ይገመግማል። በአጠቃላይ ነው ይመስለኛል፣ አዎንታዊ ነገሮች ለመጀመር አዳዲሶቹ ሹመቶች ከካቢኔ ውስጥ መንግስት መዋቅር ውስጥ አዳዲስ አመራሮችን ለማምጣት ሙከራ ያደረገ አዲስ የሹመት መንገድ መሆኑ በረታታ የሚገባ ነገር ነው።

ከዛ ውጪ በክልል መዋቅሮች ውስጥ ሲሰሩ የነበሩት የነበሩ ሰዎችን ወደ ፌዴራል የመንግስት መዋቅሮች ማምጣቱም በራሱ አወንታዊ የሆነ እንቅስቃሴ ነው። ከዛ ውጭ ግን አሁንም እኔ ክፍተት አለ ብዬ የማስበው በፌዴራል ረገድ የሚደረጉ ሹመቶች ከዚህ በፊት የነበረ ልምል ልምድን የመምራት አቅምን ከዛ ውጭ ደግሞ በየዘርፉ አሉትን

መቀረፍ ያለባቸው ተግዳሮቶች ግምት ውስጥ ያስገባ በሆነ መልኩ የሚተናወን ነው ሆኖ ይገቻል አለበት። አሁንም በአብዛኛው በዚህ የሚኒስትር ዴኤታ ሹመትም ከዚህ በፊት በነበረው የሚኒስትሮ ሹመት የሚስተዋለው የፖለቲካ እይታ ጥላ ያረፈበት ኢትዮጵያ ውስጥ እንግዲህ እስፔሻሊ ደግሞ ከምጣኔ ሀብት አንጻር ያሉትን ዘርፎች በምንመለከትበት ሰዓት ሹመት ከፖለቲካ እይታ እና ተጽዕኖ

ነጻ ሊወጣ የሚችልበት ዕድል ሊፈጠርለት ይገባ። የምጣኔ ሀብት መምራት በአብዛኛው ቴክኒካል የሆነ ስራ የሚጠይቅ ስትራቴጂክ የሆነ አመራር ከቴክኒክ እውቀትና ከልምድ አንጻር የሚመጣ ነው እና

ሌሎቹ ምናልባት የማህበረሰብ ልማቶችን እና የማህበረሰብ አገልግሎት ሰጪ ተቋማትን በመምራት ረገድ ያለው ነገር የፖለቲካ እይታ ጫና ቢያድርበትም ምናልባት የሚኖረው የሚኖሩ ተጽዕኖ ዝቅተኛ ሊሆን ይችላል። በኢኮኖሚ ግን እኔ አሁንም ባለፈውም ሹመት አሁንም አሁንም በነበሩ ሹመቶች

የማየው ነገር የፖለቲካ ጫና ያደረበት ሹመት ነው እና አይ ቲንክ እሱ ለኢኮኖሚው ጠቃሚ ነው ብዬ አላስብም። ወደፊት በሚደረጉ የካቢኔ አወቃቀሮች ትኩረት ሊሰጠው የሚገባ ነገር ካለ ለቴክኒካል አመራር፣ ለስትራቴጂክ የአመራር ብቃት፣ ለልምድና ለትምህርት ዝግጅት ቅድሚያ ተሰጥቶት ሊከናወን የሚገባ ዘርፍ ነው ብዬ ነው የማስበው እና ከዛ አንጻር

አሁንም ክፍተቶች የሚታዩበት ሹመት ነው የተመለከት በጣም ጥሩ እንግዲህ ጌታቸው ዛሬ የምንነጋገረው በተለይ ከምጣኔ ሀብት ጋር ቀጥታ ግንኙነት ያላቸውን በዘርፍ በዘርፉ የነበሩ ሹመቶች አዲስ የመጡ የሚኒስትርና የሚኒስትር ዴኤታ ሹመቶችን እንገመግማለን በቅድሚያ በሰፊውም ስለሰራህበት የገንዘብና ኢኮኖሚ

ትብብር ሚኒስቴር ውስጥ ያው ሚኒስቴሩ ባሉበት ቀጥለዋል። አዲስ ሚኒስትር ዴኤታ ተሹመዋል። እስኪ በገንዘብ እና ኢኮኖሚ ትብብር ሚኒስቴሩ ሹመት እንጀምር። እንግዲህ የገንዘብ እና ኢኮኖሚ ትብብር ሚኒስቴሩ አሁን ያሉት ዶክተር አብርሃም ከዚህ ከዚህ በፊትም በሚኒስትርነት ሲሰሩ ሲሰሩ የነበሩ ናቸው።

ከሚኒስትር መስሪያ ቤቱ አሰራር በሚኒስትር መስሪያ ቤት ውስጥ ከሚከናወኑ አጠቃላይ ኢኮኖሚውን የመምራት ስራዎች ጋር ልምምዱ አላቸው። በዋናነት እንግዲህ ከኢኮኖሚ አንጻር በሚኒስትር መስሪያ ቤት ውስጥ የሚከናወኑት እንቅስቃሴዎች እሱም ማለት አጠቃላይ የመንግስት ወጪዎችን ማስተዳደር፣ የዓለም አቀፍ ትብብሮችን መምራት እና የልማት

በማውጣት ረገድ ያሉትን ትብብሮች ማስተባበርና አፈጻጸማቸውን መከታተል እንዲሁም ጠቅላላ ከኢኮኖሚ ከማክሮ ኢኮኖሚ ጋር የሚያያዙ ተግባሮችን ማከናወን የመሳሰሉትን ስራዎች የሚያከናውን ሚኒስትር መስሪያ ቤት ነው። ከዛ አንጻር በአቶ ሶፊያ ጊዜ የተጀመሩ እንቅስቃሴዎችን በማስቀጠል ረገድ ዶክተር አብርሃም የራሳቸውን የሆነ ጥረት አርገዋል፣ በሚኒስትር ዴኤታነታቸው ዘመን ማለት ነው። ከዛም

ወደ ሚኒስትርነት ከመጡ በኋላም አንዳንድ ከወጪን ከመቆጣጠር አንጻር የወሰዷቸው እርምጃዎች አሉ። እስከ ዛሬ በነበረው ሁኔታ በሶስት ሚኒስትር ዴታዎች የሚንቀሳቀስ ነበረ። የናሽናል ፕላኒንግ ኮሚሽን ራሱን በኮሚሽንነት ከተዋቀረ በኋላ ግን በሁለት ሚኒስትር ዴታዎች ነው እንግዲህ ሲተዳደር የነበረው

አሁን የኮሚኒኬሽን ሚኒስትር የነበሩት አቶ አህመድ ሺዴ የአጠቃላይ የአጠቃላይ ኢንተርናሽናል ትብብሩን ሲያከናውኑ አሁን ከሙስና ጋር በተያያዘ ጀልክስ ቀርቦባቸው በእስር ቤት ያሉት አቶ አለማየሁ ጉጆ ሌላውን በወጪና በአጠቃላይ ከፊዚካል ፖሊሲ ጋር በተያያዙ የነበሩትን እንቅስቃሴዎች ያስተዳድሩ ነበር። ሰው ዶክተር አብርሃም ጊዜ በተወሰነ መልኩ ሚኒስትር መስሪያ ቤቱ ወጪን ከመቆጣጠር አንጻር

አዳዲስ አፈጻጸሞችን ለማምጣት ጥረት ያደረገ ቢሆንም ጠቅላላ ኢኮኖሚውን በመምራት ረገድ ግን አሁንም በጣም ብዙ ክፍተቶች የሚታዩበት በጣም ረጅም ጊዜ የሰሩ እንዲሁም ደግሞ ልምድ ያላቸው ባለሙያዎችን ሉዝ እያደረገ ያለ አዳዲስ ወጣቶችን ወደ አመራር ማምጣት ረገድ ክፍተት የሚታይበት በአሰራር ረገድ ለውጥ ሊመጣባቸው የሚገቡ

ኢኮኖሚውን ከማስተዳደር አንጻር የሚታዩ ክፍተቶችን በመምራት ረገድ ክፍተቶች ያሉበትን ሚኒስቴር መስሪያ ቤት ነው እና አዲሱ ተሿሚ ሚኒስትር ዴኤታ አቶ አህመድ ጡሳ ከዚህ በፊት በንግድ ሚኒስቴር ሲሰሩ የነበሩ ናቸው። ከዛ በኋላ ወደ ኢትዮጵያን የንግድ መርከብና የሎጂስቲክ ኢንተርፕራይዝ ውስጥ በኃላፊነት ሲሰሩ የቆዩ ናቸው። እንግዲህ ኢኮኖሚውን በመምራት ረገድ በንግድ ሚኒስቴር ውስጥ ያላቸው

የስራ ጊዜና የነበራቸው ተጋላጭነት ምናልባት ይጠቅማቸው ይሆን። ከዛ ውጭ ግን ማክሮ ኢኮኖሚ በጣም ብዙ ወሳኝ የሚባሉ ቻሌንጆች ያሉበት ከመሆኑ አንጻር ግን ከኢኮኖሚ ጋር ቀጥ ከማክሮ ኢኮኖሚ ጋር ቀጥተኛ ግንኙነት ያላቸው ቢሆኑ ኖሮ

የተሻለ ችግሮችን በመፍታት ረገድ የተሻለ አስተዋጽኦ ማድረግ ይችሉ ነበረ ብዬ አስባለሁ። እስኪ አሁን ወደ ንግድ ሚኒስቴር እንለፍ። ዶክተር መብርሃቱ መለስ የንግድ ሚኒስትር ደኤታ ሆነዋል። አቶ ሀብታሙ ሲሳይ ደግሞ የንግድ ሚኒስትር ደኤታ ሆነው ከተሾሙት ሁለት ሰዎች አንዱ ናቸው። የንግድ ምክር ቤት አዲስ የሚኒስቴር ደኤታ ሹመቶችን እንዴት ታያቸዋለህ? እኔ የንግድ ሚኒስቴር አሁን ትልልቅ አሳይመንቶች

በዓለም አቀፍም ደረጃ በአህጉርም ደረጃ በሀገርም ደረጃ ትልልቅ የቤት ስራዎች ያሉበት ሚኒስትር መስሪያ ቤት ካለ የንግድ ሚኒስቴር ነው ቢሲሲዬ ነው የማስበው። በዓለም አቀፍ ረገድ ኢትዮጵያ በአጠቃላይ የወርልድ ትሬድ ኦርጋናይዜሽን አባል ለመሆን ጥረት እያደረገችበት ያለችው ትልልቅ ዝግጅቶችና ሪፎርሞች አሉ። በአህጉር ደረጃ ስንመለከት በቅርብ ጊዜ አለፈው ወር

የተፈረመ አህጉር አቀፍ የንግድ ነጻ የንግድ ቀጠና አባል ለመሆን ፈርመናል። ከዛ አንጻር እንግዲህ በሀገር ከአፍሪካ ሀገራት ጋር በሚኖረን የንግድ እንቅስቃሴም የተሻለ ተጠቃሚነትን ለማግኘት በውስጣችን መስራት የሚኖሩብን ዝግጅቶች አሉ። እንደዚሁ በምስራቅ አፍሪካ አካባቢ ካሉት የጎረቤት ሀገራቶችም ጋር በሁለትዮሽ እየገባናቸው ያሉ

የነጻ የንግድ ቀጠና ስምምነቶች አሉ። ከዛ ውጪ ክልላዊ የሆነው ኮሜሳ አባልም ነን። አብዛኛውን ነገሮቻችንን ጨርሰናል። ከዚህ አንጻር እነዚህም በሀገር ውስጥ ያለውን የንግድ እንቅስቃሴ አስተካክሎ የንግድ ህጎቹን ዓለም አቀፍ ይዘት እንዲኖራቸው አድርጎ የንግድ አሰራሩንም በአጠቃላይ ማዘመን

በኢትዮጵያ ከነዚህ የንግድ ስምምነቶች የምታገኘው ተጠቃሚነት ማረጋገጥ ከንግድ ሚኒስቴር መስሪያ ቤቱ የሚጠበቅ ኃላፊነት ነው። አሁን የተሾሙት የሚኒስትር ዴኤታዎች የሚጠብቃቸው የቤት ስራ በጣም ከፍ ያለ ምን ያህል ከንግድ ስራ ጋር በተያያዘ እውቀቱ ክህሎቱ በአጠቃላይ ደግሞ ከዓለም አቀፍ የንግድ እንቅስቃሴን ከመምራት ጋር እና

በነጻ የንግድ ቀጠናዎች ውስጥ የሀገራትን ተጠቃሚነት በማረጋገጥ ረገድ የነበራቸው የስራ ልምድ አተያያቂ ነው። አሁን ሄኖክ ሰማእግዜር ነው ያነጋገረው ጌታቸው ተክለ ማርያምን እናመሰግናለን። በግብርናና ኢንዱስትሪ ሚኒስቴር መስሪያ ቤቶች የተካሄዱ የአመራር ለውጦችን በቀጣዩ ሳምንት በሌላ ትንተና

ይዘን እንመለሳለን። አድማጮች አሁን ወደ መጨረሻው ዘገባ እናልፋለን። በኢትዮጵያ ሶማሌ ክልል ከፍተኛ የመብት ጥሰት እየደረሰብን ነው የሚል ስሞታ በተደጋጋሚ ሲያሰሙ የቆዩ የአካባቢው ነዋሪዎች በክልሉ ፕሬዝደንት ትዕዛዝ በልዩ ፖሊስ ይፈጸማሉ የሚሏቸው በደሎች ይበልጥ ተባብሰው ቀጥለዋል ሲሉ ይከሳሉ። ይህንኑ ቅሬታቸውን ይዘው ሰሞኑን ወደ አዲስ አበባ የተጓዙት የአካባቢው የአገር ሽማግሌዎችና

የጎሳ ተጠሪዎች አቤቱታቸውን ካሰሙባቸው የፌዴራል ባለሥልጣናት ምላሽ በመጠባበቅ ላይ ሳሉም ይህን ክስ ይዛችሁ ለምን ወደዚህ ሄዳችሁ በሚል በቤተሰቦቻችን ላይ ተጨማሪ ጥቃት እየተፈጸመ ነው ሲሉ ለአሜሪካ ድምፅ ገልጠዋል። አሉላ ከበደ ክሱን ካቀረቡት የአገር ሽማግሌዎችና የጎሳ ተጠሪዎች አንዳንዶቹን አነጋግሮ ተከታዩን አጠናቅሯል።

የሚደርስብን ችግር ማብቂያ ቢያጣ ለፌዴራል መንግስት አቤት ልንል ወደ አዲስ አበባ መጣን ያሉት ቁጥራቸው አንድ መቶ ሀምሳ የሚደርስ የሀገር ሽማግሌዎች፣ የጎሳ ተጠሪዎችና የቀድሞ ፖለቲካ ፓርቲ አባላት የነበሩ ናቸው። የተቃውሞ ድምፅ በማሰማቴ መሳደድ ደረሰብኝ የሚሉም ይገኙባቸዋል። አሙድ አዲስ ተረ እባላለሁ። ጅጅጋ ተወላጅ ነኝ። ጅጅጋ ከተማ ለዚህ

የሶማሌ ባር ከሀያ አንድ አመት ያገለገሉት ግለሰብ ነኝ። የአሶሳሚ ነበርኩ። የክልሉ የችር ቤት አባል ነበርኩት አገለገልኩት። አዲስ ባሽራቻ ምክንያት የመጣሁት ሱልጣን አብዱራህማን ከሽማግሌዎቹ አንዱ ናቸው። እጅግ ዘግናኝ ያሉት ድርጊት በቀብሪ ዳሀር ከተማ ባለፈው ሳምንት መፈጸሙን ይናገራሉ።

እነኚህ አቤቱታ አቅራቢዎች አንዲት የአስራ ስምንት ዓመት ወጣት የተገደለችበትንና የከተማይቱን ነዋሪዎች ወደ አደባባይ እያወጣ ሁኔታም እንዲህ ያስረዳሉ። ባለፈው ሳምንት አንድ አስራ ስምንት ልጅ የሆነች ሀስራ ካሳግራ ተገደለች። ከተገደለች በኋላ አወጡና ለቤተሰቦቻቸው ሂዱና ቀበሩ አሉ። እዚህ በዚህ ኢትዮጵያ ለምደት ተነሳ። ለምን አቺ ገገብ ስኒ አንቺ ምቺ ገገብ በቃ

ማናቸው እነኝ ሰዎች? ክልሉ አንድ ሰው ነው መንግስት የሚባል

سيرا ستاند سيرا اوتي ميل لبنان بسرعه عند مهمه عبد بكامل و بكامل و

አብዱል ረሺድ አሊ ሹሃ የወጣቷን ታይሴር ኦማር መሐመድን መገደል ዜና ይዞ የወጣው ራጆ ሚዲያ የተባለው በጅጅጋ የሰብአዊ መብት ጉዳዮች ዙሪያ በሚያተኩረው የኢንተርኔት አምድና በፌስቡክ ገጹ በመጻፍ ይታወቃል። ለታይሲር መገደል ሌላው ሰበብ ደግሞ የኔ መጽሐፍ ነው ይላል። ሲወስ ታይሴር ኦመር መሐመድ ኢልሚሰላል ወስ ማይኒስ ማአንከል

ታይሲር ኦማር መሐመድ ኤልታላል የወንድሜ ልጅ ናት። ኤልሚታላል የወንድሜ ልጅ ናት፣ አጎቷ ነኝ። በሶማሌ ክልል ፕሬዚዳንት አብዲ መሐመድ ኦማር አብዲሌ እጅ ከዘመዶቼ ሰው ሲገደል ታይሲር የመጀመሪያ አይደለችም።

የምወዳቸው ሴት አያቴንና የሩቅ ዘመዶችን ጨምሮ ብዙዎች ተገድለዋል፣ ታስረዋል። ቀደም ሲል የደረሱንን የተባሉትን ክሶች ይዘን ወደ ኢትዮጵያ የሰብአዊ መብት ኮሚሽን ደወልን።

አቶ ደምሰው ባለፈው ቅዳሜ በጅጅጋ ቀብሪ ደሃር ከተማ ሰላማዊ ሰልፍ መካሄዱን ለዚህም መነሻ የሆነ ድንገት ባለፈው ሐሙስ መከሰቱን አንዲት ታዳጊ 18 ዓመት ወጣት ታይሲር ኦማር መገደሏን እንደ ከሳሾቹም የልዩ ፖሊስ ኃይሎች እጅ ነው የሞተችው የሚል ነው ክሱ። በኢትዮጵያ ሰብዓዊ መብት ኮሚሽን በኩል ስለዚህ ጉዳይ የምታውቁት የቀረበላችሁ ቅሬታም ሆነ የተከታተላችሁት ነገር ይኖር ይሆን አቶ ደምሰው?

መልካም እንግዲህ በዚህ ረገድ አሉላ እንደምታውቀው በሀገሪቱ በተለያዩ አካባቢዎች ላይ እንደዚሁ መሰል ችግሮች እንደነበሩ ይታወሳል። በዚህ ጉዳይ ላይ ተመስርቶ ኮሚሽኑ የተለያዩ የማጣራትና የመመራ ስራዎችን እያካሄደ ነው ያለው። እንግዲህ በዚህ አካባቢ ላይ እንደዚህ አይነት የማጣራት ስራዎች ከሚሰራባቸው አካባቢዎች አንዱ የኢትዮጵያ ሶማሌ ክልል ነው። በዚህ ሂደት ላይ እንግዲህ ቀጥታ በዚህ ጉዳይ ላይ አሁን ቀደም ሲል በተጠቀሰው ግለሰብ

በዚህ ደረጃ የመጣ ነገር ባይኖሩም አጠቃላይ በዛ አካባቢ እየተካሄደ ወይም እየተደረገ ያለው ነገር ምንድን ነው በሚል አንዳንድ ስራዎችን እየሰራን ነው ያለ ነው። የመመራና የክትትል ስራዎችን እየሰራን ነው ያለ ነው በሌሎች አካባቢዎችም እንደምናደርገው። ስለዚህ አጠቃላይ በአካባቢው ላይ ምንድን ነው የደረሰው ምንድን ነው

የሰብአዊ መብት ፖሊስ የተካሄደው ወይም ደግሞ ምን ችግር አጋጥሞ ነበር፣ እውነት በልዩ ኃይል ፖሊስ የተገደለ ሰው አለ ወይ የሚሉ ነገሮችን ጨምሮ ሌሎችም አጠቃላይ ሁኔታዎችን ያዘለ አጠቃላይ ሪፖርት ለሚመለከተው የህዝብ ተወካዮች ምክር ቤት የምናቀርብ ይሆናል፣ አጠናቀን እንደጨረስን። መልካም፣ አቶ ደምሰው ከዚህ ድንገት ጋር ተያይዞ የተገለጸው የተከታተል ነው፣ በጋዜጣዊ መግለጫችሁ የቀረበ በኢትዮጵያ ሰብአዊ መብት ኮሚሽን የጅጅጋ ኮሚሽነር ድብደባ እንደደረሰባቸው ተገልጿል። ማን ነው ጥቃት ያደረሰባቸው? ምንድን ነው የሆነው

እስካሁን ያላችሁ መረጃ ምን ይሆን? መልካም እንግዲህ እውነት ነው። በኢትዮጵያ ሰብአዊ መብት ኮሚሽን የጅጅጋ ቅርንጫፍ ኮሚሽነር ኮሚሽነር ጀማል ጥቃት ደርሶባቸዋል። ጥቃት ነው ያደረሰው ማን ነው፣ በምን ምክንያት፣ በምን መነሻ የሚሉ ዝርዝር ነገሮች በምርመራችን ላይ ከግኝት በኋላ የምንገልጸው ቢሆንም ግን በግለሰቡ ላይ የተቃጣው ጥቃት የኢትዮጵያ ሰብአዊ መብት ኮሚሽን በጥብቅ የሚያወግዘው እጅግ በጣም አሳፋሪና አጸያፊ ድርጊት ነው። ማንም ይፈጽመው ማንም

የድርጊቱ ፈጣሚዎች ተለይተው ለሕግ የሚቀርቡበት ተጠያቂነት እንደሚሰፍንም ጭምር በዚህ አጋጣሚ ልናበያግጥ ነው የምንወደው። በዚህ አጸያፊ ተግባር የተነሳ ቀጣይ የምናደርጋቸው የምርመራና የክትትል ስራዎች በምንም መልኩ የሚደናቀፈው አይሆንም። እንዲያውም ተጠባከብ የሚቀጥሉ ነው የሚሆነው። ድርጊቱን እጅግ አድርገን የምናወግዘው ተግባር ነው። መልካም። በሰብአዊ መብት ጥሰት የፕሬዚዳንቱ ጽሕፈት ቤት እየተወነጀለ ነው። የተለያየ ክፍሎች ናቸው ይህን ወንጀላ የሚያቀርቡት። ቀደም ብሎ የገለጽነውን ድንገት የዚችን ወጣት ሕይወት መጥፋት ምክንያት የሆኑትን

አስመልክቶ በሂደት ያጣራችኋቸውን በእጃችሁ የሚገቡትን መረጃዎች አሰባስባችሁ ለመገናኛ ብዙሀን መስጠት የሚችሉበት እድል በተፈጠረ ጊዜ ሰፊ ማብራሪያ እንደምናገኝ ተስፋ አድርጋለሁ። አቶ ደምሰው በንቲ በኢትዮጵያ ሰብአዊ መብት ኮሚሽን የኢንፎርሜሽንና ኮሚኒኬሽን ዳይሬክቶሬት ዲሬክተር፣ ለጊዜው አመሰግናለሁ። ጊዜ ርስጥልኝ እኔም

ግድያን ጨምሮ በርካታ ወንጀላዎች የቀረቡባቸውን የሶማሌ ክልል ፕሬዚዳንት አብዲ መሐመድ ኦማርን ጽሕፈት ቤትና ሌሎች ባለሥልጣናት ምላሽ ለማግኘት በተደጋጋሚ ያደረግነው ሙከራ ለጊዜው አልተሳካም። የጠቅላይ ሚኒስትር አብይ አህመድን ቢሮ ጨምሮ አቤቱታ የቀረበላቸውን የመንግሥት መስሪያ ቤቶች እንዲሁም ሌሎችን ለማግኘት የምናደርገውን ጥረት እንቀጥላለን። ክቡራትና ክቡራን አድማጮች የምሽቱ ዝግጅታችን በዚሁ ተጠናቋል። የትግርኛ ዝግጅት ይቀጥላል። በእኛ በኩል ሰላም በደህና